ሚኒስትሩ ሲመጡ ምን ማድረግ ያስፈልጋል? ሚኒስትሩ ሲመጡ ሰላምታ መስጠት ያስፈልጋል። በብዙ ሺህ የሚቆጠሩ ሰዎች አየህ። ለማየት ፈልጌ ነበር ግን ላይ አልቻልሁም። አጎታችሁ በቅርብ ቀን ወደ አዲስ አበባ እንደሚመጣ ነገራችሁ? በስልክ ጠርቶ ነገረን። ሰውየው እየሄደ እንዲያስተምር አዘዝኸው? አዝዤው ነበር ግን ለመሄድ አልቻለም። የማመልከቻ ፎርም ሲመጣልህ ወደ አሜሪካ ልትምህር ትሄዳለህ? ምናልባት ቢመጣልኝ ይሄድ ይሆናል። የቢሮው ሽም ጠዋት ልክ በሦስት ሰዓት ቢሮአቸው ተገኝተው ስራቸውን መስራት አለባቸው። አዎ በሦስት ሰዓት ገብተው መስራት አለባቸው። ቤትህ ሁለት ክፍል ስላለው አንዱን ክፍል ለጓደኛ ለመስጠት ትፈቅዳለህ? እርሱ ከፈለገ ለመስጠት ፈቅዳለሁ። የከተማ ፖሊስ ወደምፈልገው ሰው ሊመራኝ ይችላል። አዎ ሊመራዊ ይችል ይሆናል። አቶ ለማ ወደ አሜሪካ እንዲሄድ ፈቅደውለታል። አዎ ፈቅጀለታለሁ። የተገኘው ገንዘብ በሰራተኞቹ ፊት ተቆጠረ። ሹሙ ስላዘዘ በሰራተኞቹ ፊት ተቆጠረ። አስተማሪው ክፍል ውስጥ እንደ ገባ ትምህርት ይጀምራል። አንዳንድ ጊዜ ይጀምራል፣ አንዳንድ ጊዜ ደግሞ አይጀምርም። ጋዜጣውን እንዳነበበ የአባቱን መሄድ አረጋገጠ። አዎ፣ ሊያረጋግጥ ቻለ። መንግሥት ቢፈቅድልኝ በአንዱ ጠቅላይ ግዛት ውስጥ መስራት እችላለሁ። መንግሥት ከፈቀደልህ መስራት ትችላለህ። ወንዙ ቢሞላ ወደ ዋና ትሄዳለህ? ምናልባት እሄድ ይሆናል። ከቤታችሁ በሁለት ሰዓት መጥታችሁ ምን ትሰራላችሁ? ጋዜጣዎችን እናነባለን። ወደ ቤት እንድትመጪ ቢጠይቅሽ ትመጫለሽ? አዎ፣ በደስታ እመጣለሁ። አማርኛ ቢያስተምሩህ በወር ስንት ብር ትሰጣቸዋለህ? ሁለት መቶ ብር እሰጣቸዋለሁ። በውጭ ጉዳይ ሚኒስቴር ውስጥ ስራ ትሰጡታላችሁ? አዎን፣ ሰጠዋለን። ዛሬ ከሰዓት በፊት ወደ ቢሮ መሄድ አልነበረብህም? አዎ፣ መሄድ ነበረብኝ። ወደ አገርህ ስንመጣ እንድንጠይቅህ አድራሻ የት ነው? አድራሻ ትምህርት ሚኒስቴር ነው። ስለ አገሬ ብነግራችሁ እናንተም ስለ አገራችሁ ትነግሩኛ ላችሁ አንተ ስለ አገርህ ከነገርክን እኛም ስለ አገራችን እነግርሃለን። በዚህ ወር ውስጥ ዝናብ ስለሚዘንብ ብርድ የሚሆን ይመስልሃል? ሁልጊዜ ዝናብ ከዘነበ ይበርድ ይሆናል። ወይዘሪት አዝማዝ የጠየቀሃትን ነገረችህ? የማውቀው ነገር የለም አለችና ነገረችኝ። እመጣለሁ ስላለች ትጠብቃት አለህ? አዎ፣ እኔን ለማየት ስለምትመጣ ጠብቃት አለሁ። ዛሬ ጸሐፊህ ወደ ቢሮ ለምን አልመጣችም? ራሷን ስለ አመማት ወደ ሐኪም ቤት ሄዳለች። ስለ ወንድምህ ከአሜሪካ መምጣት ሰማህ? አዎ ትናንትና አንድ ሰው ነገረኝ። ወደ ከተማ ከማን ጋር መሄድ ትፈልጋላችሁ? ከባልንጀሮቻችን ጋር መሄድ እንፈልጋለን። ከዚህ በፊት የት ሄዳችሁ ነበር? ወደ አዲስ ከተማ ሄደን ነበር። እቤት ካሉት ሰዎች ማንን ጠራህ? አቶ ለማንና አባቱን ጠራኋቸው። ገንዘቡን ሲያገኝ ሽርሽር የሚሄድ ይመስልሃል? አዎ፣ ምናልባት ወደ አዲስ አበባ ለአንድ ሳምንት ይሄድ ይሆናል። ክረምቱ ሳይመጣ ወደ አገራችሁ ትሄዳላችሁ? አዎ፣ ከአንድ ወር በኋላ ወደ አገራችን እንሄዳለን። ከስራ ስትወጣ ወደ እኛ ቤት ትመጣለህ? ወደ ከተማ ስለምሄድ መምጣት አልችልም። ወይዘሪት አልማዝ ስትመጣ የት ትቆያለች? ምናልባት ከአቶ ዮሐንስ ጋር ትቆይ ይሆናል። ወደ አዲስ አበባ ስትሄዱ መንገድ ላይ ምን አያችሁ? ምንም አላየንም። እንግሊዝ አገር ውስጥ ስላየኸው ነገር ሁሉ ልትነግረን ትፈልጋለህ? አዎ፣ የምትፈልጉትን ብትጠይቁኝ እነግራችኋለሁ። አልማዝ፣ ትናንት ምን እንድትነግራት ጠየቀችህ? ስለ አሜሪካ ትምህርት ቤቶችና ተማሪዎች እንዲነግራት ጠየቀችኝ። ለማና ሚስቱ እንዲመጡና ወደ ወንዝ ሄደን እንድንዋኝ ትፈልጋለህ? አዎ፣ ቀኑ ሲሞቅ ሄደን እንድንዋኝ እፈልጋለሁ። ወደ ኢትዮጵያ ሄዳችሁ አሜሪካን ኤምባሲ እንድትሰሩ ትፈልጋላችሁ? አዎ እዚያ ሄደን እንድንሰራ በጣም እንፈልጋለን። አማርኛ ቋንቋ እንድትማር የነገረህ ሰው ማን ነው? አማርኛ ቋንቋ እንድማር ወንድሜ ነገረኝ።